ሐኪሞን ይጠይቁ በዚካ ቫይረስ ወረርሽኝ ዙሪያ የተጀመረ ተከታታይ ልዩ ዝግጅቱ ለምሽቱም በዋና ዋና የህመሙ ጭብጦች ላይ ያተኩራል። ከዚህ ቀደመው ወረርሽኙን የተመለከተ ትምህርታዊ ጽሁፍ በአማርኛ ካቀረቡት እንግዳችን ዶክተር አሸናፊ ዋቅቶላ ጋር የተካሄደ ቃለ ምልልስ ነው። ፕሮግራማችን ይዞ የቀረበው የውስጥ ደዌ ሕክምና ባለሙያው ዶክተር አሸናፊ ዋቅቶላ በቅርቡም በርዕሱ ዙሪያ ትኩረት ያደረገውን ሁለተኛውን ጽሁፋቸውን በተለያዩ የኢትዮጵያውያን ድረገጾችና የሕክምና መወያያ መድረኮች አማካይነት በማሰራጨት ለንባብ አብቅተዋል። በዚሁ መነሻነት ዶክተር አሸናፊን ያወያየው የሐኪሞን ጠይቁ ፕሮግራም አዘጋጅና አቅራቢ አሉላ ከበደ የቃለ ምልልሱን ሁለተኛ ክፍል ሳምንት እልባት ካደረገበት አንድ ነጥብ ይነሳል። ወደ ዋና ዋናዎቹ የበሽታው መከሰቻ ምልክቶቹ እንለፍ። በትንኞቹ አማካኝነት ለቫይረሱ ከተጋለጠ ሰው የተወሰደ ደም ወደ ጤናኛው ሰውነት ቢገባ ምንድን ነው የሚከሰተው? በቀዳሚነት የሚታዩት ምልክቶች ምንድን ናቸው? የሚታወቁ ምልክቶች አሉት? አዎ እንዲያውም ከመቶ ሰማንያ እጁ ምን ምልክትም አያሳይም። መጋለጡን ደግሞ ቢመረመር ይታወቃል እንጂ ምንም አይነት ህመም ላሳይ ይችላል። ከተጋለጡት ውስጥ ሀያ በመቶ የሚባሉት እነሱም ይሄን ያህል ከፍተኛ ህመም አያሳዩም። ትንሽ ህመም ነው እንግዲህ ትኩሳቱን፣ ይሄ አይን ማቅላት፣ የመገጣጠማዎች አካባቢ ማመም፣ ሽፍታ እንደዚህ ናቸው። እነኚህ ደግሞ የሌሎች ህመምም ምልክቶች ናቸው። የተለመዱ ሌሎች ህመምም የሚያሳዩቸው ናቸው። አዎ እነኚህ የተለመዱ ሌሎች ምልክቶች የሚያሳዩቸው ናቸው። በተለይም አሁን በቅርብ የተስፋፉ በዚሁ ብንቢ የሚተላለፉ ደንጌ የሚባል አለ፣ ቾግንያ የሚባል ሌላም አለ። እሱም ሌላም ህመም እንደሱ አይነት ነገር ሊያመጣ ይችላል። ስለዚህ ምልክቶቹ ብቻ የዚካ ቫይረስ መገኘቱን ወይም አንድ ሰው መጋለጡን በቀላሉ መለየት የሚያስችል አይነት እንደው የተለየ ሁኔታ የሚያሳይ ህመም አይደለም፣ አይደለም በዋናነት እያነጋገረ ያለው የጥናቱም ውጤት ፈጽሞ የተጠናቀቀ የማይመስል ግን ምክንያታዊ ነው የሚባለው አዲስ የሚወለዱ ጨቅላ ህጻናት በጣም ያነሰ የራስ ቅል ይዘው መወለዳቸው ነው ከዚካ ቫይረስ ጋር መያያዙና የነርቭ ስርዓታቸውንም ጉዳት ያደረሰበት መሆኑን መንስኤውም ይሄ ቫይረስ ነው በሚል አሁን በስፋት ቦርደርሽን ከሚታዩ ሁኔታዎች ጋር ተያይዞ የቀረበው ይሄ ትንሽ በጽሁፎም እንደገለጹት በእርግጥም ውስብስብ ጉዳይ ነው እና እስኪ ያስረዱን፣ እስከሚታወቀው ድረስ ያለውን በእጅግ በጣም ጥሩ ጥያቄ ነው። የጭንቅላት ቅል ማነስ ማይክሮከፋሊ ተብሎ የሚጠቀሰው ነገር አንዱ ውስብስቦች ነው ተብሎ በከፍተኛ ደረጃ ተጠርጥሯል። በሳይንሳዊ ትንተና ይረጋገጣልም ተብሎ ይጠበቃል። ለመጀመሪያ ጊዜ ብራዚል ውስጥ ነው ቀድሞ አይቶ በማያውቁት መጠን ይሄ ችግር መከሰት ሲታይ ለዓለም ጤና ድርጅት አሳወቁ። የጭንቅላት ቅል ማነስ በብዙ ምክንያቱ ሊመጣ ይችላል። በአብዛኛው የጄኔቲክ ችግሮች ሊሆኑ እንግዲህ አፈጣጠር ችግሮች ሊሆኑ ይችላሉ። አንዳንድ በሽታዎችም ሊያመጡት ይችላሉ። ከዚህም የተለዩ ማለት ነው እና ይሄን በዓመት ሁለት መቶ ገደማ ነበረ የሚያዩ። በሀገሩ በጠቅላላ የአንድ ጨቅላ ጭንቅላት መጠን አነስተኛ ሆኖ የሚፈጠርባቸው ሁኔታዎች፣ በተለይ ቅድም ያሉት ከዘር ሁኔታ ጋር የተያያዘው ችግሮች የሚፈጥሩት ሲታዩ ያን ያህል አነስተኛ ነበር። ሁለት መቶ ያህል ነበር። በአንድ ሀገር ውስጥ በአንድ ጊዜ ከግንቦት ሁለት ሺ አስራ አምስት እስከ ጃንዋሪ ድረስ ባለው ጊዜ ውስጥ አራት ሺ ሰባት መቶ በአንድ ጊዜ በጥቂት ወራት ነው ሉ አዎ በጥቂት ወራት በሚመጣበት ጊዜ ይሄ ነገር ከሁለቱ እየተያዙ ናቸው አሉ። እንግዲህ ምንድን ነው ደብሊውኤችኦ እና እንደ ሲዲሲ ሌሎችም ሳይንስ ያሉች እርግጥ ይመስላል። ነገር ግን ምክንያቱ መታወቅ አለበት፣ ምክንያቱም ይሄ ነገር በሌሎች ወረርሽኞች ቀድሞ እንግዲህ ሁለት ሺ አስራ ሰባትን በሌላ ደሴት ላይ በፓስፊክ ተነስቷል። በሁለት ሺ አስራ ሶስት ፍሬንች ፖሎኒዥያ ተነስቷል። እዛ ላይ ያልተባለ ነገር ስለሆነ አዲስ ነገር በጣም በሰፊ የተጠቀሰ ጉዳይ ስለሆነ ይሄ ነገር መጠናት አለበት ተባለ። ነገር ግን ሁኔታው በዚህም ምክንያት በተለይም የቫይረሱን እጅግ መስፋፋት ከፍተኛ ደረጃ ስለደረሰ የዓለም የጤና ድርጅት ይሄ እጅግ አጣዳፊ ሁኔታ በማለት በፌብሩዋሪ አንድ ስብሰባው ላይ አስታውቆ እንግዲህ መንቀሳቀስ ጀምሯል። ይሄ ነው እንግዲህ ምንድን ነው ቫይረሱ። እዛም በኋላ በተደረጉ ጥናቶች እንግዲህ ዝርዝር ጥናቱ ወደፊት ነው የሚሄዱት። ግን አንድ ሁለት ሶስት አራት እያሉ የሞቱ ሕጻናትን ወይም ሽሉን ከወጣ በኋላ ሲመረምሩት ቫይረሱ እዛ ውስጥም ተገኝቷል። አንጎል ላይ የሚሰራውን ጥፋትም ታይቷል። እና በጣም በከፍተኛ ደረጃ ነው ሁለቱ ወረርሽኞች የማይክሮ ኬፋሊው እና የዜካ ቫይረስ በሽታ የተያያዙ ናቸው የሚለው ነገር በጥናት የማረጋገጥ ጉዳይ ነው እንጂ በጣም በከፍተኛ ደረጃ የሚያስጠረጠር ነው። ዶክተር አሸናፊ ይሄ በዋናነት የሚያነጋግረውም ይበልጡንም እስካሁን በታዩት ምልክቶች ከዚህ ከቫይረስ ጋር የተያያዘ ነው ተብሎ እየተገለጸ ያለውን አዲስ የሚወለዱ ህጻናት ጭንቅላት መጠን ማነስ እና አብረው የሚመጡ ችግሮችን ነው የተመለከቱት። በአሁኑ ሰዓት ቀደም ብለው የገለጿቸው የዩናይትድ ስቴትስ የበሽታዎች መቆጣጠሪያ እና መከላከያ ማዕከል አጥኚዎች በስፋት ወረርሽኙ ተከሰተበት ባሉት ብራዚል ጥናት እያደረጉ መሆኑ ተገልጿል። ይሁንና ሌላም ባለፉት ጥቂት ሳምንታት ውስጥ የዓለሙ ጤና ድርጅት የጊዜያችን አሳሳቢ ወረርሽኝ ባለበት ሰሞን በግብረ ስጋ ግንኙነትም ሊተላለፍ ስለመቻሉ የተነገረ ነገር አለ። በትንኝ የሚተላለፍ የበሽታ አይነት በግብረ ስጋም አማካኝነት የመተላለፉ ሚስጥር ምናልባትም በርቀት ለሚያዩት ሰዎች ግራ ያጋባም ይችላል። እና እስኪ ስለሱ ደግሞ ያስረዱን። አስረዳለሁ። ጉሊያን ባሬ ሲንድሮም የሚባለው ሌላ ከፍተኛ ውስብስቦች አለ። እሱን ወይ በኋላ እንመጣለን። እንዴት ነው የሚተላለፈው የሚለው ጥያቄ አሁንም አሁንም ትልቁ መተላለፊያ ሁሉም የሚበልጠው መተላለፊያ መንገድ በቢንቢው ነው። ጨማሪ ደግሞ ከወንድ ወደ ሴ በግብረ ስጋ ግንኙነት መተላለፉን የሚያሳዩ ምልክቶች አሉ። ስለዚህን ለማወቅ የተወሰኑ ሰዎች ይሄ ወረርሽን በተስፋፋበት ቦታ ሄደው ሲመለሱ የግብር ግብረ ሥጋ ግንኙነት አድርገው ከመጡ በኋላ ሲመረመሩ ምልክቶችን ይሄ ታይቷል። በግብረ ስጋ ግንኙነት እንደሚተላለፍ ይታወቅ። ሌላው ከእናት ወደ ልጅ ወሊድ አካባቢ ድረስ ይተላለፍ። ከእናት ወደ ልጅ እንግዲህ ቅድም ያልነው የተለያዩ ነገሮች ናቸው እነኚህ። ሁለቱ በጡት ወተት ውስጥ ቫይረሱ መታየት ታይቷል፣ ግን በሱ ምክንያት የተላለፈ አይታወቅም። እስካሁን ያለው አቋም ምንድን ነው? የጡት ወተት እጅግ ከፍተኛ ጥቅም ያለው ጉዳይ ስለሆነ እና ቫይረሱም ቢገኝ የጡት ማጥባቱ እንዳይቆም የሚል ነው፣ እስካሁን ያለው። ሌላው ቲዎሬቲካል የምናብ ነገር ነው ግን በደምም አሁን ደም ለአንዱ ቢሰጥ እና በእሱም ይተላለፋል። ሌላው ደግሞ ላብራቶሪ ውስጥ አሁን እንግዲህ ደም ሲቀዳ ምናምን አደጋ ቢያጋጥም እና ቢነካ በእሱም ይተላለፋል። እና ይሄ በጣም ኤፊሸንት የምንለው የመተላለፊያ ዘዴዎች ነው። እንግዲህ ያለው በተለየ የወባ ትንኙ መንገድ ግን በሌላም መንገድ አነስተኛም ቢሆነው ይተላለፋል ማለት ነው። አድማጮች ቃለ ምልልሱ አልተቋጨም። በወረርሽኙ ጠባዮች፣ በቫይረሱና ሌሎች ከሕመሙ ጋር ተዛምደው ለሚነሱ ጥያቄዎች ዶክተር አሸናፊ የሰጡትን ምላሽ አካቶ አሉላ በተከታዩ ፕሮግራም ይዞ ይቀርባል። ለአሁኑ ግን እንግዳውን ዶክተር አሸናፊ ዋቶላን ለጊዜያቸው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።